ዜና። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞ ተጀምሯል። ከፂዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ ኢትዮጵያና ኤርትራ በመካከላቸው የነበረውን የውጥረት ጦርነት በይፋ ለማስቆም ስምምነት መፈረሙን በይፋ አስታውቀዋል። መካከል የነበረው ጦርነት በዛሬው እለት በይፋ እንዲቆም የሚል ነው። እናም አዲስ የሰላምና የወንድማማችነት ምዕራፍን ተከፍተዋል በሚል ተበስሯል። የጠቅላይ ሚኒስትሩ ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ስምምነቱን ያብራሩልናል። ከኢትዮጵያና ከኤርትራም የህዝብ አስተያየቶችን ሰብስበናል። ከኢትዮጵያም ኤርትራኖችን መለያየት አላስፈላጊ የሆነ ነገር ጣኑ አዛውንቱ፣ ወጣቱ በጣም እያለቀስን የላኩን አንረሳው፣ የሚያን ጊዜ እንመጣለን። እናንተ ደግሞ አስመራምጡ አብ ነዚ የማህበረሰብ ተቋማት መሪዎችንም እንደዚሁ አስተያየት ሰብስበናል። እንደዚ በቃ የመጨፈር አይደለም። እነሱ በጣም ሪያል ፖለቲክ የተረዳዝ ኤሪትሪያ በጣም ትልቅ ዜገማዎች ገብቷቸዋል። ይሄ እርቅ እርቅ ሆነ ማለት ነው። ሰላም ብቻ አይደለም። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኢትዮጵያና ኤርትራ መሪዎች ጠላታዊ ተግባሮችን በይፋ የሚያከትም ስምምነት ፈርመዋል። የኢትዮጵያ ጠቅላይ ሚኒስትርና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ አስመራ ከተማ ውስጥ ታሪካዊ ስምምነቱን ሲፈርሙ የሚያሳዩ ምስሎች ዛሬ በኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ትዊተር ገጽ ላይ ታይተዋል። በሁለቱም ሀገሮች መካከል የነበረው ጥቅስ የጦርነት ሁኔታ አብቅቶ አዲስ የሰላምና የወዳጅነት ዘመን ተጀምሯል ሲሉም ጽፈዋል። የንግድ የመጓጓዣና የቴሌኮሚኒኬሽንስ ግንኙነቶች እንደሚቀጥሉም አመልክተዋል ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ አዲስ አበባ ሲገቡ ጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ ሲገቡ ከፕሬዚዳንት ኢሳያስ አፈወርቂ ጋር ሲተቃቀፉ ታይተዋል የኢትዮጵያ ክፍለ ሀገር የነበረችው ኤርትራ የተገነጠለችው እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ.ም እንደነበር የሚታወስ ነው የትግራይ ብሔራዊ ክልላዊ መንግስት የኢትዮጵያና የኤርትራ መንግስታት የሁለቱም ህዝቦች ሰላም በዘላቂነት ለመፍታት እያሳዩት ያለው ዝግጁነትና ተነሳሽነትን ያደንቃል ሲል የትግራይ ኮሚኒኬሽን ቢሮ መግለጫ ወጣ። በተለይ የኤርትራ ህዝብ ላለፉት ሀያ ዓመታት የዘለቀውን ሁኔታ በመፍታት የኢትዮጵያና ኤርትራ ወንድማማችነት እንዲሁም ወዳጅነት ለማጠናከር ያሳየው ፍላጎት፣ ጉጉትና ፍቅር እጅግ የሚያስደስትና ብሩ ተስፋም እንዳለ የሚገልጽ ነው ይላል መግለጫው በመሆኑም ትግራይ ብሔራዊ ክልላዊ መንግስት ለኤርትራ ህዝብ ያለው ወንድማዊ አድናቆት ከፍ ያለ መሆኑንም በመግለጽ መግለጽ ይፈልጋል ሲል ያክላል። የቀድሞ የደቡብ አፍሪካ ፕሬዚዳንት ጄኮብ ዙማ ልጅ በሙስና ክስ ዛሬ ፍርድ ቤት ከቀረበ በኋላ በዋስ ተለቋል። ዱዳዛን ዙማ ወደ ጆሃንስበርግ ፍርድ ቤት የተወሰደው በእግረ ሙቅ ታስሮ ሲሆን ከውጪ ከተመለሰ ከጥቂት ቀናት በኋላ ነው የተያዘው። የ7500 ዶላር ዋስ ከፍሎ ተለቋል። ጉዳዩ እስከ መጪው ጥር ወር ድረስ ተላልፏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማታ ጡረታ ለመግባት የወሰኑትን ከፍተኛ ዳኛ አንቶኒ ኬኔዲን ለመተካት የሰየሙትን ሰው ዛሬ ይፋ ያደርጋሉ ተብሎ ይጠበቃል። የሚሰየመው ሰው ሪፐብሊካውያን በጥቂት የሚበዙበት የህግ መወሰኛ ምክር ቤት ስያሜውን ለመቀበልም ሆነ ላለመቀበል ትልቅ ንትርቅ ይፈጠራል ተብሎ ይታመናል። የምክር ቤቱ ዲሞክራት አባላትም እንደሚታገሉ አስታውቀዋል። በስተ መጨረሻም በታይላንድ ግዙፍ ዋሻ ውስጥ ገብተው ከሁለት ሳምንታት በላይ ለሆነ ጊዜ መውጫ አጥተው ከነበሩት ኳስ ተጫዋቾች አራት ተጨማሪ ልጆችን ለማስወጣት እንደ ተቻለ የሀገሪቱ ባለስልጣናት ተናግረዋል። ካለፉት ሁለት ቀናት ወዲህ ስምንት ልጆችን ከዋሻው ለማስወጣት እንደ ተቻለም ታውቋል። የታይላንድ የመድን ስራ ኃላፊ ዛሬ ተልዕኮ በመልካም ሁኔታ መካሄዱን ገልጸው አራት የተቀሩት ልጆችና አሰልጣኛቸውን ለማስወጣት ተጨማሪ ሶስት ቀናት እንዲሰጣቸው ጠይቀዋል። አድማጮች ለምሽቱ ያሉኝ ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ቦንደሪስ ቱጌዘር በኢትዮጵያና በኤርትራ መካከል የነበረውን የውጥረት ጦርነት በይፋ ለማስቆም ስምምነት መፈረሙን በይፋ አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ሁለቱ ሀገራት በፖለቲካዊ ኢኮኖሚያዊ፣ ማህበራዊና በጸጥታና በደህንነት ጉዳዮች የጋራ ስምምነት ለመስራት የሚያስችሉ ጉዳዮችን ያካተተ ስምምነት መፈረሙን ለአሜሪካ ድምፅ ሬዲዮ አብራርተዋል። ጽዮን ግርማ ዝርዝር አላት። ሰላም ይንገስ ሰላም ይስፈር ፍቅሪ ይንገስ ተበሚርና ይና ሓደ ኮይና ይና ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራውን ዋና ከተማ አስመራን ትላንት ጠዋት ሲረግጡ በደስታ ጭፈራ የተቀበላቸው ህዝብ ዛሬ ጠዋት ደግሞ ከተማዋን ለቀው ሲወጡ ደግመው ደጋግመው ይጎብኙን በሚል ስሜት በእልልታን የሸኟቸው ከተመለከት ነው የተቀረጸ ምስል ለማስተዋል እንደቻል ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመሰነባበታቸው በፊት ደግሞ ለሁለቱ ሀገራት ሰላምና ወዳጅነት ይበጃል ያሉትን አምስት ነጥቦችን ያካተተ ስምምነት መፈራረማቸው ይፋ ተደርጓል። የጠቅላይ ሚኒስትሩ ጽሕፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ስምምነቱ ከመፈረሙ በፊት በነበረው ውይይት ያለፉት ሁለት አስርት ዓመታት ለሁለቱ ሀገራትና ሕዝቦቻቸው የኪሳራ ጊዜ ነበር በሚለው ሀሳብ ላይ ተስማምተዋል ብለውናል። ኢትዮጵያና ኤርትራ በጦርነት ከዚያም ደግሞ በግጭትና በውጥረት መቆየታቸው አክሳሪ ታሪክ እንዲኖራቸው አድርጓል ያሉት አቶ ፍጹም በውይይቱ የሁለቱ ሀገራት የጋራ መልካም ነገር ታሪክ፣ ቋንቋና ሃይማኖት፣ የሁለቱ ሀገር ህዝቦች ለማደግ ያላቸው ፍላጎትና በአጠቃላይ ለአፍሪካ ቀንድ አካባቢ አዲስ የሰላምና የልማት ተስፋን ታሳቢ በማድረግ አክሳሪውን የታሪክ ምዕራፍ የሚዘጋ የሁለቱን ህዝቦች ፍላጎትና ምኞቶች ያንጸባርቃሉ የተባሉ ስምምነቶች ተፈርመዋል ብለዋል። በሁለቱም መካከል የነበረው ጦርነትና ውጥረት ከዛሬ ጀምሮ በይፋ ይቁም ተብሏል። ያሉት አቶ ፍጹም አምስቱን የስምምነት ነጥቦች ያስረዳሉ። በሁለቱ ሀገሮች መካከል የነበረው ጦርነት በዛሬ ሁለት በ በይፋ እንዲቆም የሚል ነው። እናም አዲስ የሰላም የሰላምና የወንድማማችነት ምዕራፍም ተከፍቷል በሚል የተበሰረው ስለዚህ አዲስ ምዕራፍ እንግዲህ የተከፈተበት ዕለት ብለን እንወስደዋለን ማለት ነው። ሁለተኛው የሁለቱ ሀገራት መንግስታት የሁለቱን ሀገራት ህዝቦች ፍላጎት የሚያንጸባርቁ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህልና የጸጥታ ጉዳዮችን የሚመለከቱ ትብብሮች እንግዲህ ምክክር ተደርጎባቸው እንዲጀመሩ የሚሉ ውሳኔ ያለበት ማለት ነው። ስለዚህ በሁለቱ ሀገሮች መካከል ብዙ ውይይቶች ይጠበቃሉ ማለት ነው። ሶስተኛ በሁለቱ ሀገራት መካከል የትራንስፖርት፣ የንግድ፣ ቴሌኮሚኒኬሽን እና የዲፕሎማሲ ግንኙነቶች በፍጥነት ይጀመራሉ ወይም እንዲጀመሩ የሚል ስምምነት ላይ ተደርሷል። ያው ኢትዮ በኢትዮጵያ በኩል የቴሌኮም አገልግሎት ማለት የስልክና የሮሚንግ አገልግሎት መጀመሩ ተባል። ስለዚህ የአዲስ ምዕራፍ በሁለቱ ህዝቦች ግንኙነት ኖርማላይዜሽን አዲስ ምዕራፍ ተደርጎ ሊወሰድ ይችላል። ሌላው የሁለቱ ሀገሮች ድንበር ጉዳይ ወዲ ውሳኔ ያገኘ ስለሆነ በውሳኔ መሰረት ይፈጸማል የሚል ሲሆን አራተኛው አምስተኛው የመጨረሻው ሁለቱም ሀገሮች ለአገሮቻቸው ብቻ ሰው ለቀጠናው ሰላም ለቀጠናው ልማት በጋራ ላለ ትንጉር የሚሸሩ ያለ ልማት የኢትዮጵያ ሰላም መኖር ወይም የኤርትራን መልማትና የኤርትራ ሰላም መኖር ብቻውን አይበቃ። የጅቡቲ፣ የሶማሊያም፣ የሱዳንም የአካባቢው ሀገሮች በአጠቃላይ እንዲህ ደግሞ ሰላምም የሚያገኙ በጋራ ለመጣር የተወሰነበት ሁኔታ ነው ማለት ነው። ጦርነት በይፋ ማስቆም የሚለው እንግዲህ ወታደሮቻቸውን ሁለቱም ከአካባቢው ላይ ያነሳሉ ማለት ነው እንግዲህ አክሽኑ ማለት ነው። ከዚህ በኋላ ምንድን ነው የሚከተለው የሚለው ይሄ እንግዲህ ወደ ቴክኒካል ጉዳይ ሌሎች ሌሎች ጉዳዮች እንግዲህ መሰራት ያለባቸው በሂደት ይቀጥራሉ ማለት ነው። አንዳንዶቹ ቀለል ያሉት በፍጥነት ተግባራዊ መጠለግ ያለባቸው እንዳልኩት ቴሌኮም አገኘቱ ወደ ተግባራዊ ይሆናል። ሌሎቹ ደግሞ እየተከተሉ ስራ ይጠይቃሉ ማለት ነው። በሁለቱም በኩል በሁለቱም በኩል የሚመለከታቸው አካላት እንቅስቃሴ ያደርጋሉ፣ ይሰራበታል ማለት ነው። እዛም ወደ ውጤት ይመጣል። ግን በመሬት ደረጃ ወሳኝነት እንዳለ እርሱ የሚመት ይለማቸው ናስባል በጣም የመግባባት ስሜት የመግባባት መንፈስ ይታይ ነበር፣ በሁለቱ በፕሬዚዳንት ኢሳያስና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል። እና እንግዲህ ከዚህ በፊት በአካል ይተዋወቃሉ ይገናኛሉ ተብሎ አይገመትም። እንዴት ነበረ የመግባባት እና የውይይት መንፈሳቸው? እንግዲህ የምንረዳው ዋናው ጠቅላይ ሚኒስትር ዶክተር አብይ አህመድ የያዙት ይዘውም ወደ ኤርትራ የሄዱት የፍቅር ጥሪ ነው፣ የይቅርታ ጥሪ ነው። እና ይሄ ደግሞ ዩኒቨርሳል ላንጅ ይመስለኛል። ፍቅር ሲባል አይደለም እንደዚህ ይበልጥ የሚተዋወቅና የተሳሰረ ህዝብ ቀርቶ በዓለም ላይ ያለ ህዝብ ሁሉ የሚካፈለው ሼር የሚያደርገው ሀሳብ ይመስለኛል። እና እኔ እሱ ይመስለኛል ሁለቱም በኩል ያሉ ህዝቦችን ጭምር ይበልጥ ይበልጥ ስሜት ውስጥ ከቶ በተለየ ወንድማዊና እህታዊ ሁኔታ እንዲተያይ ያደረጋቸው እና ይሄ ሃይማኖትን

ጠቅላይ ሚኒስትር አቢይ አህመድ አዲስ አበባ ከደረሱ በኋላ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ውይይት ጠብቋቸዋል። አቶ ፍጹም አረጋ ይህ ውይይት ቀደም ብሎ የተያዘ ቀጠሮ እንደሆነ ገልጸው የኢትዮጵያና የኤርትራ ግንኙነት ሊነሳበት እንደሚችል ግምታቸውን ነግረውን ነበር። ማምሻውን በትዊተር ገጻቸው ላይ እንዳሰፈሩት ደግሞ ኢትዮጵያ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ለተባበሩት መንግስታት ድርጅት በይፋ ጥያቄ ማቅረቧን አስታውቀዋል። በሌላ በኩል ጥያቄው የቀረበላቸው አንቶኒዮ ጉተሬሽ ጉዳዩ ብዙ አካላትን ያማከለ በመሆኑ በእርግጠኝነት መናገር ባልችልም አስፈላጊ ላይሆን ይችላል የሚል ምላሽ ሰጥተዋል። በሌላ በኩል የምስራቅ አፍሪካ ሀገሮች የበይነ መንግስታት ማህበር ኢጋድ የኢትዮጵያው ጠቅላይ ሚኒስትር አብይ መሐመድ ከኤርትራ ጋር የነበረውን ስምምነት ለማሻሻል የወሰዱትን ብልህነት የተሞላ አመራር ማድነቁን አስታውቋል። የኢጋድ ዋና ጸሐፊ ማህበቡ ማሊም በሁለቱ ሀገሮች ግንኙነቶቻቸውን ለማሻሻል የወሰዷቸው ተጨባጭ እርምጃዎች ለሁለቱ ሀገር ህዝቦችና መንግስታት ጠቃሚ ናቸው ብለዋል። በሌላም በኩል የኤርትራ የኢንፎርሜሽን ሚኒስቴር ባወጣው መግለጫ በተመሳሳይ እነዚህም ስምምነቶች ማድረጉንና ጠቃሚ መሆኑን አስፍሯል። በማስከተል ደግሞ ከሁለቱ ሀገሮች ህዝቦች እንስማ። ኢትዮጵያውያንና ኤርትራውያን በሁለቱ ሀገሮች መካከል የተጀመረው የሰላም ጉዞና በጠቅላይ ሚኒስትር አብይ አህመድና በፕሬዚዳንት ኢሳያስ አፈወርቅ የተፈረሙ ስምምነቶች እንዳበረታቷቸውና ተስፋ እንደሰጧቸው እየገለጹ ነው። ሁለቱ መሪዎች በአስመራ መገናኘታቸውን ተከትሎ የህዝብ አስተያየቶችን ሰብስበናል። ከኢትዮጵያም የኤርትራኖችን መለያየት አላስፈላጊ የሆነ ነገር ነው እና አሁንም ወንድማማች የሆኑ ሀገሮች ናቸው። አንድ ላይ እንደ ዱሮ አሁንም ተቀላቅሎ አብሮ መኖሩ ትልቅ ነገር ነው። እኔ በበኩል በጣም ደስ ብሎኛል። አብረን የተማርኩትም ያደግኩትም አሉ። በሚሄዱበት ሰዓት በለቅሱ ነው የተለያየ ነው። እግዚአብሔር አንድ ቀን በሰላምና በፍቅር ያገናኘናል የሚል እምነትም ነበረኝ። ያው እግዚአብሔር እንግዲህ ሁሉን ነገር ደግሞ ከእግዚአብሔር የሚሳነ የለም። ጊዜው ደርሶ ሰዓቱ ደርሶ ይኸው እንግዲህ ሲመጡ እንገናኛለን እየጠበቅኩ ነው። እንደ እግዚአብሔር ፈቃድ እንደ ሀገር አብሮ የኖረ ህዝብ ነው። በሀይማኖትም በሁሉ ነገር የተሳሰረ ህብረተሰብ ነው። ተዋልዶ አልተለ መለያየትም የሚገባቸው አልነበሩም። ከኛም በኩል የሚገባን አልነበረም። እኔ ደስ ብሎኛል። ጥሩ ነው። በትክክል የት ነው ያላችሁት? በቀሌ። በጣም ነው ደስ ያለን። ያው ድሮም ወንድማማቾች ያን፣ አሁን ወንድማማቾች ሆንን። በጣም ነው ደስ ያለን። በጣም ደስ ብሎናል። በበበኩሌ ደስ ብሎኛል። በጣም እንደው አካባቢዎት የሚያውቁት ከአስመራ የተወለደ ወይ ኤርትራዊ የሆነ አብሮ አደግ ነበሮት? አዎ አዎ፣ አጎቶች አሉኝ። የአክቲቪቲ ልጆች አሉ። ያው በስልክ ተገናኝተናል፣ ሰላም ናቸው። ያው ደስ ብሎናል። በስልክ ማለት ነው። ስልኩ ጀምረዋል፣ ጀምረዋል። ስልክ ያው ተገናኝተናል። ያው ደስ ነው ያለን። በስንት አመት ተገናኛችሁ ማለት ነው? ከስንት አመት መለያየት በኋላ? ከሀያ አምስት አመት ማለት ነው። ከሀያ አምስት በኋላ በቃ፣ እንደተዘጋ እኮ ስልክ የለም፣ ያግኝቻቸው አላውቅም። እና ሁሉም በህይወት አገኟቸው? አዎ፣ አሉ፣ አሉ፣ በህይወት አሉ። ሰላም ናቸው፣ ደህና ናቸው። ልክ ትናንትና በዶክተር አብይ እንደሄደ እንደተከፈተ ወዲያው ደወሉነት እነሱ ነው የደወሉልን። እንደም እኛ አልደወልንም፣ እነሱ የደወሉ። ምን ተሰማችሁ? መቼም ድምጻቸውን ስትሰሙ በጣም ደስ ከለን። መቼም ያልሞተ ይገናኛል አይደለ? በጣም ደስ ነናለን። ያው እግዚአብሔር ያው ለዚህ ስላደረሰን ደስ ብሎናል። ስለዚህ አሁን ወደ አስመራ ጉዞ እየተዘጋጃችሁ ነው? እነሱስ ወደ ኢትዮጵያ ለመምጣት በጣም በጣም አዎ ሄዳለን። እንኳን ደስ አላችሁ። እኳ እንደዚህ አበቃ በዚህ ቀን የተቀደሰ ቃል መቀሌ ነን በጣም የምንፈልገውና የምንጠብቀው የነበረ ጉዳይ ነው። ለምሳሌ እኔ ኤርትራ ነው ተወልጄ ያደግኩት። ኢትዮጵያዊ ነኝ ስራ አራት አመት በፊት ነው ከዛ የመጣሁት እና ድንበር አካባቢ ያለ ህዝብ በጣም ተጎድተዋል። ለምሳሌ ዛላምበሳ፣ እዚህ አዲግራት የንግድ እንቅስቃሴው እንዳለ ሞቶ ነበር። አሁን ግን ይነሳል ብለን ተስፋ እናደርጋለን። ህዝቡ እያለቀሰ ነው የላከን፣ ስንመጣ ወደዚህ ማለት ነው ወደ ሀገራችን፣ እያለቀሰ ነው የላከን። እንግዲህ ከአስራ አራት አመት በኋላ ከአብሮ አደጎቻችን እንገናኝ ነው ማለት ነው። በጣም ደስ የሚልና በጣም የምንጠብቀው ነበረ። እዚህ አካባቢ ማነው የሞተው ምናምን እስኪባል ድረስ ማለት ነው። ህፃኑ፣ አዛውንቱ፣ ወጣቱ በጣም እያለቀስን የላኩን አንረሳውም። ያን ጊዜ ሁለት ሺህ አንድ ላይ ነው። ሁለት ሺ አንድ በፈረንጅ አቆጣጠር ማለት ነው። እና በጣም በጣም አልቅሰው ነው የላኩን። አሁን ደግሞ ተገናኝተን የደስታ ለቅሶ እንደምናለቅ ሰ አደርጋለሁ። በጣም በዚህ አጋጣሚ ጠቅላይ ሚኒስትራችንን እናመሰግን እንወዳለን። በጣም ህዝቡ በተለይ ሁለቱም የትግራይና የኤርትራ ህዝብ በጣም ሲጨባበቅበት የነበረ ጉዳይ ስለሆነ ማለት ነው እና በጣም ደስ ለ ስለዚህ አሁን አስመራ ለመሄድ እየተዘጋጁ ነው። አርሶ አዎ፣ በዛውም ማሳዋገው ሚሰል ምናምን ልንመጣ ነው። ወንድሞቻችን ጋር እንገናኛለን። የአስራ ሁለት ዓመት ልጅ እያለሁ ወደዚህ መጣ፣ ወደ አስመራ ግን ውስጤ ፍቅር እንዳለኝ ታውቂያለሽ። የልጅነት ትዝታ አይጠፋም። የአዲስ አበባ ፍቅር መቼም የትም ትውልድ አዲስ አበባ ደግ ወይ ደግሞ ጎላ ሰፈር ደግ ነው የሚባለው በቃ በጣም ነው ደስ ያለ። እንደዚህ እንደ በቃ ህልም የተሰማን በቃ ሁላችንም ሁላችንም በቃ እንደዚህ አይነት በቃ አይተናናቅም። እንደዚህ እኔ እንጃ እንደዚህ አይነት ደስታ አልታየም። በቃ ይሄ ሁሉ ሚኒስትር

አጋጣሚ ሆኖ በሁኔታው ምክንያት ወደዚህ ለመጠረዝ ተጠርዘን የመጣ ነውና ማለት ኢትዮጵያ ማለት ተወደን ያደግንባት ሀገር ነች። ፍራችንን ተተን የመጣንባት ሀገር ነች እና በጣም በጣም በቃ ናፍቁት ይዘን ነበር። በናፍቁት ስቃይ ተይዘን ስንሰቃይ ነበርና አሁን ግን ያው አየር ይመስለን የተፈጠሪ ሰላም ድርድር እንግዲህ ዳግመኛ ኢትዮጵያን ለማየት እድል ይፈጥርልኝ ብኛል በዚ አስበዋለሁ። በጣም በጣም በጣም ጎንጆ ነበር። እኛ አምስት ሰዓት ተኩል ውጭ ወጥተናል። ከተማ ጠዋት ሌሊት ቁርስ አልበላንም፣ ምናምን አልበላንም። ጥሩ በቃ ሊገልጠው አይችልም። አብዩ ነብይ ነው የሚባል አብዩ ነብዩ፣ እንደዛ ትንሽ ልጅ። አዎ የአርባ ዓመት ልጅ እንደዛ ሲያርግ ጥሩ ነው። በጣም እንጃ ያስገርማል። ተደስተናል በጣም በጣም በጣም። ከሀያ ዓመት በኋላ አዲስ የተወለድን መሰል። ተመስገን። ይሄ የአምላክ መልእክት ነው የምንለው በሰው የመጣ አይመስለኝም፣ የእግዚአብሔር ነው። ኢትዮጵያ ኖረዋል። ወንድም ያለ ሳ እዛ ኢትዮጵያ ወንድም ያለ ዴልታዋ የተገናኛችሁ በስልክ ስልክም ተጀምሯል። ዛሬ አልተገናኘንም። አዎ አሁን ስልክ ጀምሯል። ሌላ ቀን ደግሞ እንመጣለን። ዋ እናንተ ደግሞ አስመራ ምጡ። እንመጣለን፣ እንመጣለን። እሺ አቢ ለቢ አቢ ቡና የነቢ እየፈላ እኮ ነው። አይሽ ደስታ አዎ፣ ሰማሁኝ እኮ ሰማሁ። እያከበራችሁ ነው እንግዲህ ደስታችሁን እያጣጣማችሁ ነው። ደስታችን ነው። ቡና የጠጣነን በጣም ደስ ይላል። ጋቢና ቪ ቦሌ ቦሌ ወደ ተመሳሳይ ዘገባ ነው የምናልፈው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሁለት አስርት ዓመታት ለመጀመሪያ ጊዜ ኤርትራን የጎበኙ ኢትዮጵያዊ መሪ ሆነዋል። ይህንን ታሪካዊ ጉብኝትና በሁለቱ ሀገሮች ሕዝቦች የፖለቲካ ማህበራዊና ምጣኔ ሀብታዊ ግንኙነቶች መሻሻል ስለሚኖረው አንደምታ የፖለቲካና የሲቪል ማህበራት መሪ ኢትዮጵያውያን የሰጧቸውን አስተያየቶች እናሰማችሁ። ዳኛቸው አሰፋ እባላለሁ። አዲስ አበባ ነው ያለሁት። ዩኒቨርሲቲው የተለያዩ ካድሬዎች አባረውኝ ነበር። በአብይ አድሚኒስትሬሽን ተመልሻለሁ። ሌላ ነገር የለም እና እኔ መምህር ነኝ። የዘራኸው ሲበቅል ደስ አይልም። በጣም ደስተኛ ሰው ነው አሁን የምታናግረው፣ በጣም ደስተኛ የሆነ ሰው ጋር ባይዘወ። የኤሪትሪያውን ተው እና በጠቅላላ በኢትዮጵያ ውስጥ ባለ ሁኔታ የሚገርም ነው። መቼም እንደዚህ አይነት አንድ የኢትዮጵያ መሪ ኤሪትሪያ ሄዶ እንደዚህ አይነት አቀባበል እናያለን ብለን ገምተን አናውቅም። ይኸው ያሉ አስመራ ላይ እኮ እንደ ጉድ ነው ህዝቡ። ሲጀመር ነው የወደደው፣ ከዛ በኋላ ደግሞ አቀባበሩ ነው አይተሃል። እና ኤሪትሪያ ህዝብ ደግሞ በጣም ብልህ ህዝብ ነው፣ ያውቃል። እንደዚህ ብሎ በቃ የመጨፈር አይደለም እነሱ። በጣም ሪያል ፖለቲክ የተረዳ ህዝብ፣ የኤሪትሪያ ህዝብ በጣም ትልቅ የገባዋል፣ ገብቷቸዋል። እና ደስ የሚል ጊዜ ነው። ፕሮፌሰር ፍሬም ይስሐቅ፣ ፕሪንስተን ኒው ጀርሲ ነው ያለሁት። ሃርቨርድ ዩኒቨርሲቲ አፍሪካን ስተዲስ ያቋምቋሙ ቋም ሰው ነኝ። እግዚአብሔርን ማመስገን ብቻ ነው። ፕራይም ሚኒስተር ዶክተር አብይ እና ፕሬዚደንት ኢሳያስ እንደዚህ ስትሳሳሙ፣ ይሄ እርቅ እርቅ ሆነ ማለት ነው ሰላም ብቻ አይደለም። እና በጣም በጣም ደስ ብሎኛል። ለወደፊት እንግዲህ አዲስ ፀሐይ ወጥተዋል። ፀሐይ የሰላም አሁን ዛሬ ሰማይ ሁሉ ሰማያዊ ሆኖ ፀሐይ እየወጣ ነው። እና በዚህ ህዝባችን ደሀ የሆነው ህዝባችን ለወደፊቱ አሁን ይሄ የጭቅጭቁን የክርክሩን የጥላቻውን መንፈስ ትቶ አሁን ተባብሮ እርሻ እንድስፋፋ ህዝብ ሁሉ ምግብ እንዲያገኝ ትምህርት እንድስፋፋ ሆስፒታሎች እንድሰሩ እና እኛ ሁል ጊዜ ፍቅርና ሰላም ፍቅርና ሰላም ብለን ስንሰብክ ለብዙ ጊዜ ወደኋላ አልቀርንም። ከማንም ደግሞ በእውነቱ ወደኋላ አልነበርንም። ፍቅር ሰላም ብለን ስንሰብክ፣ እንዲያውም እግዚአብሔር ባርክ የአሁኑን ጠቅላይ ሚኒስትራችንን ይህቺን ቃል ነው የምናገሩት። አዩ፣ ብዙ ጊዜ የዓለም ሰዎች የዓለም መሪዎች በፖለቲካ ንግግር ብቻ ነው ጠረጴዛ ላይ ተቀምጠው ስለ ራሽናል ይባላል በእንግሊዝኛ ስለ ሶፊካል ቋንቋ እየተነጋገሩ ነው ወደፊት ጊዜያቸውን የሚያጠፉት። እኛ ግን የምንፈልገው እንደ ህዝባችን መሬት ላይ ተቀምጠን እየተሳሳም፣ እየተጨባበጥን በመካከላችን ፍቅር እንዲኖር ብለን የምንፈልግ ሰዎችን ነን። ስሜ ሁባን ሜቶ ይባላል። የሰብአዊ መብት ስራ ነው የምንሰራ ድርጅት። የጋራ እንቅስቃሴ ሊያ ድርጅት ኢትዮጵያ እና የሰብአዊ መብት ድርጅት ነው። የኦርጋናይዜሽን አላማ ሁለት ፕሪንስፕል አለው። አንዱ ከብሔር ልቅ ከጎሳ ልቅ ቅድሚያ ሰብአ ብንሰጥ፣ ሁለተኛው ሁላችን ነጻ ካልወጣን አንድ ሰው ነጻ ሊሆን አይችልም እና ይሄው ነው እየኛ ድርጅቱ። ዛሬ በእውነት በጣም በጣም የተደስኩት እኔ ብቻ አይደለም ሁሉም ኢትዮጵያውያን፣ አሁን ዶክተር አብይ የሰራው ስራ በእውነት ለሁላችን የምትደስ ነገር ነው እና የራሴ ቃል የለን ለምን ቢባል እኛ አንድ ህዝብንን አንድ ህዝብና አንድ ዜቀንን ያ ህዝብ እያደረግን ነው መንግስት አይደለም እግዚአብሔር ፈጣሪ አምላክ አላ ነው እና እኛ እየፈጠርንን ማለት ነው እና ኢትዮጵያ ውስጥ ያለን ኤርትራ ያለው በጥቂት የሆኑ ፖለቲሽኖች የተከፋፈለናል እና አቢ ደግሞ ዛሬ ያለው ምንድን ነው የፍቅር ድልድ። የፍቅር ድልድ ማለት ያው ነው ሁላችንን ኢትዮጵያውያን እና ኤርትራውያን አብሮ በሺህ አመት የኖርነ ህዝብ ነን እና ኦሊ ባለፈ ሀያ አመት ብቻ ሳይሆን ብዙ አመት የኖረ ህዝብ ነን እና በያንዳንዳችን ደማችን ያለን ዘመዶች ነን እና አሁን እንደዚህ መሪ መኖሩ ማለት ነው። ምንድን ነው አገር ስከሌለው አይ ነው መሪ ከሌለ አገር ይፈረሳል። ቤተሰብ ከሌለ ቤተሰብ ይፈረሳል። እና ዴና መሪ ካለ አገሩ ማስተዳደር ይችላል። ብዙ ነገር መስራት እንችላለን እና እያንዳንዳችን ኢትዮጵያውያን፣ ኤርትራውያን ኢብን ሆነ አፍሪካን ያለን ሰዎች ግዴታ አለን ማለት ነው ከዚህ የነበርንበት ቦታ እንድንወጣ ያው ብቀጨላማ እንድንወጣ እያንዳንዳችን ኃላፊነት አለን። አሁን ዶክተር አብይ የከፈተው መንገዱ ያ ድልድይ ደግሞ እንዲሻሻል እያንዳንዳችን የራሳችን ኮንትሪቢሽን ማድረግ አለብን ማለት ነው እና በጣም ነው የተደሰትኩት። ዝግጅታችን ችን ይቀጥላል። አሁን ደግሞ ወደ መቀሌ ከተማ ይሆናል የምንሄደው። ዘጋቢያችን አለም ፍስሐ የመቀሌ ከተማ ነዋሪዎችን አስተያየት ጨምሯል። ክብሮም ኪዳን ይባላል። በኪነ ጥበብና በማስታወቂያ ስራ የተሰማራ ወጣት ነው። ክብሮም አቀባበሉ የፈጠረበት መንፈስ እንዲህ ይገልጸዋል። ያው ትናንትና የነበረው አቀባበል በጣም ደስ የሚል ነው። ምክንያቱም የሁለቱም ሀገሮች ህዝቦች ለሀያ አመታት ያክል ኦልሬዲ ተራርቆ ነው የቆየው። አንድ ህዝብ ነው። አንድ ቋንቋ ነው አንድ ቤተሰብ ነው። ኦልሬዲ ግማሽ የኢትዮጵያ ህዝብ የትግራይ ህዝብ ግማሽ ጎኑ ኤርትራን ያለው የኤርትራ ህዝብ ደግሞ ግማሽ ጎኑ ትግራይ ኢትዮጵያን ያለው ስለዚህ ሁለቱም እንደዚህ አይነት ነገር ልክ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ሂዶ እዛ አቀባበል የተደረገላቸው በተለይ ህዝቡ የነበረው ስሜት በጣም ደስ የሚል ስሜት ነው። ምክንያቱም ሰላም ናፈቆት የነበረው ህዝብ ስለሆነ ልክ ያን ነገር ሲፈጠርለት ያሳየው ነገር አቀባበል በጣም ደስ የሚል ነው። ጠቅላይ ሚኒስተር ዶክተር አብይ አህመድ በእራት ምሽት ከፕሬዚደንት ኢሳይያስ አፈወርቂ በተለያዩ ጉዳዮች መግባባታቸውና ከዛሬ ጀምሮ ተግባራዊ እንደሚሆኑ አበስረዋልና እንዴት እንደተሰማው ክብሮም፣ ሁሉም ነገር የተስማሙት ነገር በጣም አሪፍ ነው። ቦርደር ምናም የሚባል ነገር ያለ ቪዛ ያለ ምናም መግባት ሁሉም የኢኮኖሚያዊ ጥቅም ራሱ የሁለቱም ሀገሮች የሚያሳድግ ነው። እንደገና ሁለቱም እኛ በዚህ ወደብ መጠቀም ራሱ በሌላ ቦታ በአማራጭ አግኝተናል ማለት ነው። ስለዚህ በዚህ በወደብ ዙሪያም ኤርትራ ትጠቀማለች፣ ኢትዮጵያም ትጠቀማለች። ስለዚህ አሪፍ ነው ብዬ አሁኑም መጀመሪያ መድረግ ያለበት በዚህ ብቻ ሳይሆን እንዳልኩት ሁለቱም የህዝብ ለህዝብ መቀራረብ ግን ግድ ይላል ማለት ነው። በተለይ የትግራይ ህዝብና የአፋር ህዝብና የኤርትራ ህዝብ አንድ ሆኖ መቀራረብ ግድ ይለናል ማለት ነው። ሌላው አስተያየት የሰጠኝ ገብረ መድህን ገብረ ገርግስ ይባላል፣ ወይም ገሬ ውድ ስምራ ገሬ የአስመራ ልጅ በመባል የሚታወቀው የመቀሌ ነዋር ነው። ገብረ መድህን በቴሌቪዥን መስኮት የተከታተለው የዶክተር አብይ አቀባበል የፈጠረበት መንፈስ እንዲህ ይገልጸዋል። በጣም ይገርመሃል ማለት ሰላም እንደሚሆን ተስፋ ታደርግ ነበር፣ ግን የትናንት ሲያየው በቴሌቪዥን እንዴ ምን አይነት ስሜቱ በቃ መግለጽ አልችልም። በጣም ነው ደስ ያለኝ። በተለይ አቀባበል ህዝቡ ህዝቡ ለጠቅላይ ሚኒስትራችን አቀባበል ያደረጉለት ትንሽም፣ ትልቁም፣ ሽማግሌም ሳይል ጠቅላላ አስመራ ነው የወጣው። በቃ ደግሞ የሰላም ሀገር መሆኑ ኤርትራ የተገነዘብኩት በመሀል ህዝብ ነው የሚሄደው ያ ጋርድ ምናምን ነው በዚህ ሆኖ ጠጋ በሉ እያሉ እንጂ ከየት ተነስቶ ከመኪና ጋር ተከትሎ ከሀይላፖርት ጀምሮ ከሰንበል ማለት ነው ጀምሮ እስከ ጠቅላይ ግዛት ቤተ መንግስት እስከሚገባ እግሩ እግሩን እየተከተሉት ህዝብ ጠቅላላ። በጣም ነው ደስ ያለኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚደንት ኢሳያስ አፈወርቅ ተስማማናው ያሉት ነገር በእራት ምሽት ያቀረቡት ንግግር እንዴት እንዳየው ገብረ መድህን እንዲህ ይናገራል። ምን አለ መሰለ፣ ጠቅላይ ሚኒስተራችን ከዛሬ ጀምሮ የአየር ቴሌ የምናምን ሁሉ ነገር ወደ በማብረን እንጠቀማለን ሲል ከፊቱ ስታየው የህዝቡን እንትን ህዝቡ በቃ ወደ ሰላም የነበረበት መንገድ ነው የሚያሳይ። ሁሉም የኢትዮጵያና የኤርትራ ህዝብ ሰላም ናፍቆት ነበር። ለዚህ መግለጫ ነው ደግሞ ሲገልጽ እንኳን እዚያ ያሉ እኛም በቴሌቪዥን መስኮት አይተን እንዴት ተደሰናል መሰለ የሰላም በቃ ፍቅር እንዳለው መቀረርም እንዳለው ያን ጊዜ መቼ ነው የሚሆን እያለ ኢትዮጵያም ኤርትራ የሚያስብ የነበረ በመሆኑ በጣም ደስ ብሎኛል። ለሁለቱም ለስጥኛ አስተያየት አመሰግናለሁ። ዓለም ፍስሃ ለአሜሪካ ሬዲዮ ከመቀሌ እንግዲህ የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው ያመሸኑ ሄኖክ ሰማ ግዜርና ጽዮን ግርማንን ጉዟቸው የሰመር ሆን እያልን በጀመር ነው ሙዚቃ እንሰናበታችኋለን።